በኢትዮጵያ በተለይም በርዕሰ ከተማ አዲስ አበባ የቤቶች የግብይት ዋጋና የኪራይ ተመን በዘፈቀደ በአሳሳቢ ደረጃ እያሻቀበ ይገኛል። የኪነ ህንፃና የከተማ ፕላን ባለሙያ ዮሐንስ መኮንን እንደሚሉት አዲስ አበባ በውልደትም ከገጠር ወደ መዲናዋ በሚደረግ ፍልሰትም በፍጥነት እያደገች ትገኛለች። ሆኖም ይህንን አጣጥሞ የሚያስተናግድ መሰረተ ልማት ለአብነትም የቤት አቅርቦት የላትም። በንጉሱ ዘመን ሰባ በመቶ የከተማዋ ህዝብ ተከራይቶ ይኖር ነበር። ደርግ የትርፍ መሬትና የከተማ አዋጅ ደንግጎ የወረሰውን ቤት ለሌላቸው በኪራይ አስተላለፈ። በዚህ ብዙዎች ቤት ቢያገኙም የራሳቸውን ሳይሰሩ ኖሩ። ኢህአዴግ በ1997 ዓ ም የጋራ መኖሪያ ቤቶች መርሃ ግብርን ዘርግቶ በ18 ዓመታት ውስጥ አምስት መቶ ሺህ ቤቶችን ብቻ ገነባ። ችግሩም ሳይፈታ አሁን ላይ ደረስን የሚሉት የኪነ ህንፃ ባለሙያው የቅርብ ጊዜ የብልጽግና ፓርቲ የማይጨበጥ ያሉትን እቅድ አስታውሰው እንዲከራከራሉ አምስት አመታት ብመረጥ አንድ ሚሊዮን ቤቶችን ሰርቼ አስረክባለሁ ብሎ መንግስት ነግሮናል። አሁን የምናየው አካሄድ ግን መንግስት አንድ ሚሊዮን ቤቶች ይሰራለሁ ብሎ የገባውን ቃል ለማክበር የተጨበጠ እቅድና መሬት ሊወርድ የሚችል ስትራቴጂ ያለው አይመስልም። ይህን እንድል የሚያደርገኝ ሁለት ሶስት ምክንያቶች ላቀርብ። አንደኛው ይህንን ብሎ ምን ከሆነ በኋላ ኢሚዲት ል በመንግስት ሚዲያዎች የተላለፈ አንድ ደቡብ አፍሪካ ውስጥ ካለ ካምፓኒ ጋር ቤቶች ለመስራት ተፈራርም ያለው እና ያ ድርጅት መጥቶ ኢትዮጵያ ውስጥ በመቶ ሺህ የሚቆጠሩ ቤቶች ይገነባል ብሎ መንግስት ተፈራረመ ና መጀመሪያ ብሎ ዜጎች ላይ ሳትጠብቀው ሰዓት ወይም ከስድስት ወራት በኋላ መንግስት በይፋ አደባባይ ሆን ምን አለት ያ ድርጅት የፋይናንስ ምንጩ የማይታወቅ ና ሪያላይዝ ሊያደርገው የማይችል መሆኑን ስላወቅ ተርበ ነው አጋለት። አንዱ የተጨበጠ ስትራቴጂ መሬት ማውረጃ ስትራቴጂ ቅድ እንዳልነበረው ማሳያ ይመስለኛል። ሁለተኛው የተገጣጣሚ ቤቶች ፕሮጀክት ቀርቦ ነበረ። ያ የተገጣጣሚ ቤቶች ፕሮጀክት አምስት ሺህ ቤቶችን ለመገንባት ስምንት ቢሊዮን ብር ያስፈልጋል ብለው ነግረውናል ይህ ለመገንባት አንድ ነጥብ ስድስት ሚሊዮን ብር አካባቢ ያስፈልጋል ማለት ነው። ስለዚህ አምስት ሺህ ቤት በስምንት ቢሊዮን ብር የምንሰራ ከሆነ መንግስት በምርጫው ቃል የገባውን አንድ ሚሊዮን ቤቶች ሰርቶ ለማስረከብ ወደ አንድ ነጥብ ስድስት ትሪሊዮን ብር ያስፈልገናል ማለት ነው። ይሄ ሪያሊስቲክም አይደለም፣ በፍጹም የሚያዋጣም አይደለም። እና እሱም በፍርድ ቤት ታግዶ ቆሟል። አንዱ የተዘበራረቀ አካሄድ መግለጫ ነው። የከተማ መሰረተ ልማት ሚኒስቴር በአስር ዓመታት ውስጥ መንግስት ሀያ በመቶውን ግለሰቦችና ባለሀብቶች ቀሪውን አድርገው ሰባት ሚሊዮን ሁለት መቶ ሺህ ቤቶች ይገነባሉ ሲል ያስተዋውቀውን እቅድ በተመለከተም ተከታዩም ብለዋል። ብዙ ትሪሊዮን ብሮችን የሚያስፈልግ እና ይህንን እነሱም የከተማ መሰረተ ልማት ሚኒስቴር ግን እቅዱ ካለው ፍላጎት ቢያንስ እንጂ የሚበዛ እንዳልሆነ ተናግሯል። ዜጎችን በእጅጉ እየፈተነና ለከፍተኛ ማህበራዊ መስቅልቅል እየዳረገ ያለው የቤቶች ችግርን ለመፍታት ሁሉም እገዛ ሊያደርግ ይገባል ብሏል። ሚኒስቴሩም የኪነ ህንፃና የከተማ ፕላን ባለሙያው አቶ ዮሐንስ መኮንን መፍትሄ ያሉትን ይገልጻሉ። ይህ ችግር እንዳልኩ አዲስ አበባ ላይ እየጎላበት ዋናው ምክንያት ከሌሎች ዓለም ከተሞች አዲስ አበባ በተለየ እድገቷ ጤናማ ባለመሆኑ ነው። ስለዚህ መሆን ያለበት ምንድን ነው? ከአዲስ አበባ ጋር የሚገኙ ወይም አዲስ አበባ ከተማ የምትሰጣቸው እድሎች ሌሎች ከተሞችም እንዲሰጡ ማስቻል በትምህርት፣ በኑሮ፣ በስራ፣ በቱሪዝም፣ በስራ ፈጠራ ይህን በመሳሰሉ ይህንን በዘላቂነት ለመፍታት መደበኛ የሆነ የስትራቴጂ ለውጥ ያስፈልጋል። ይህ ስትራቴጂ ሁለት ዋነኛ ጉዳዮች ላይ የሚያጠነጥን ይመስለኛል። አንደኛ የመሬት አቅርቦት ነው። መንግስት ጨምድዶ በያዘው የመሬት ፖሊሲ ምክንያት አሁንም የቤቶችንም ሆነ ሌሎች የልማት ስራዎችን በዘላቂነት ለመፍታት ዋነኛው እንቅፋት የመሬት ፖሊሲ ነው ብዬ አምናለሁ። ሰዎች ሁሉ ለማልማት ሰፊ እድል የሚገኝበት መሆን አለበት። ሁለተኛና የምናስብበት ዋነኛው ጉዳይ የዚህ የልማቱ ዋና አጋፋሪዎች እና ተዋናያን ዜጎች ናቸው መሆን ያለበት። የኢትዮጵያ ኢኮኖሚክስ አሶሴሽን ለስድስት ወራት የዋጋ ግሽበትና የኑሮ ውድነት ላይ ያደረገውን የጥናት ውጤት ይፋ ሲያደርግ የመኖሪያ ቤት ችግር አንዱ መሆኑን ጠቅሶ ነበር። የመሬት ይዞታ መብት አንዱ አባባሽ ችግር መሆኑንም ጠቅሷል። በኢትዮጵያ የግል ቤት አልሚ ድርጅቶች ድርሻቸው ከአስር በመቶ እንደማይበልጥ መረጃዎች ይጠቁማሉ። ለዲ ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ።